የሐረር ክልልን ከኦዴፓ ጋር በማጣመር የሚያስተዳድረው የሀረሪ ብሔራዊ ሊግ ወይም ሃሊቢ የብልጽግና ፓርቲን ለማዋሃድ በሙሉ ድምፅ ወሰነ። ከብልጽግና ፓርቲ ጋር መዋሃድ በተለያዩ ክልሎች ያሉ የብሔሩን ተወላጆች በፖለቲካ ለማሳተፍ እና በሀገር አቀፍ ደረጃ በሚወሰኑ ውሳኔዎች ላይም ተገድለው የነበሩትን ሁኔታ ያስቀራል ብለዋል። የክልሉ የመንግስት ኮሚኒኬሽንስ ጉዳይ ጽህፈት ቤት ኃላፊ አቶ አብዱል መሊክ መሀመድ አዲስ ቸኮል ዝርዝር አለው። የሀረሪ ብሔራዊ ሊግ ጠቅላላ ጉባኤ እስከ ትላንትና ምሽት ድረስ ባካሄደው ስብሰባ ፓርቲው ከብልጽግና ፓርቲ ጋር ለመዋሃድ የቀረበውን ሀሳብ በሙሉ ድምፅ አጽድቆታል። ፓርቲው አስቀድሞ በስራ አስፈጻሚና ማዕከላዊ ኮሚቴ ደረጃ ተወያይቶ አጽድቆት እንደነበር የሀረሪ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱል መሊክ መሀመድ በተለይ ለቪዮ አስታውቀዋል። ስዳራ አስራ አምስትና አስራ ስድስት የሀብሪ መደበኛ የድርጅት ጉባኤ ነበረ ያው ባለፉት ስድስት ወራት በተለያዩ ምክንያቶች ማለት ነው፣ በድርጅቱ ደንብም ስለሚፈቅድ ለስድስት ወር የተራዘመ ጉባኤ ነበረ። ያው መደበኛ አስራ አንደኛ ጉባኤያችንን ከሰኞና ማክሰኞ ኅዳር አስራ አምስትና አስራ ስድስት አካሄደናል። ከዛ በጉባኤ ውስጥ ከነበሩ አጀንዳዎች ውስጥ አንዱ ውህደት አጀንዳ ነበረ። ትላንት ከሰዓት ጉባኤው ተወያየበት። በዚህም ያው ከኢህአዴግ ድርጅት እና የአጋር የሀብሌ ድርጅት ሙሉ በሙሉ ሰፊ ውይይት አድርጎበት ያጸደቀው መሆኑና የውድድ እያደሉ ባለፉት ሁለት ሳምንታት እና ሶስት ሳምንታት ድርጅታችን ያው በዚህ ጉዳይ ላይ ሰፊ ውይይት ነው ያደርገው በስራ አስፈጻሚ ደረጃ ነው። በቅርቡም ከሁለት ሳምንት በፊት በማከላዊ ኮሚቴ ደረጃ ተወያይቶበት ማዕከላዊ ኮሚቴው ውህደቱን የተቀበለው መሆኑን ገልጾ ነበረ። አሁን ደግሞ ያው አጋጣሚ የሆነ የድርጅቱ መደበኛ ጉባኤ በነበረበት ጊዜ ነው ይሄ ነገር የመጣው እና ጉባኤው ይህንን እንደ አንድ አጀንዳ ወስዶ ጉባኤው ያጸደቅ ነው ማለት ነው። ፓርቲው ውህደት የመረጠበትን ምክንያት አቶ አብዶ መልክ ያስረዳሉ። መነሻ መደያየ ነው። ያው ከዚህ ፊት የነበረው አካሄድ የሀረሪን ሕዝብ በሀረሪ ክልል ደረጃ ያጠረ ብቻ የነበረበት ሁኔታ ነው ያለው። በሀገር ደረጃ ከመወሰን አኳያ፣ በሀገር ደረጃ ባለው ኢኮኖሚና ፖለቲካ ከመሳተፍም አኳያ ውስንነት የነበረበትና ተመልካቾች የነበርንበት ሁኔታ ነበር ያለው። ያንን ደግሞ በተደጋጋሚ በየመድረኮቹ ላይ የእኛም ድርጅት አይነት የነበረው ነገር በመሆኑ አሁን መምታቱ ለእኛ እንደ ጥሩ በትንሽ ክልል ውስጥ የነበረውን የማስፋቱ ነገር ያው ለህዝባችንም ሰፊ ድል ይፈጥራል። በአራቱ ግንባሮች የተመሰረተው ኢህአዲግና አምስቱ አጋሮቹ በጋራ ተዋህደው አንድ ወጥ ፓርቲ እንዲሆኑ በአስራ አንደኛው ኢህአዲግ ጉባኤ በተወሰነው መሰረት ከአምስቱ አጋር ፓርቲዎች መካከል አዲሱን የብልጽግና ፓርቲ ለመቀላቀል በመወሰን ሀብል አምስተኛው ነው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።